በአፍሪቃ ለዜጎቻቸው ደህንነት አስተማማኝ ከሆኑ አምስት አገሮች መካከል አንዷ ኢትዮጵያ መሆኗን የአሜሪካው ጋሉፕ የጥናት ተቋም ይፋ ያደረገው ዓመታዊ ዘገባ ይጠቁማል። ሕግና ስርዓት የተባለው ዘገባ ዜጎች በፖሊስ ላይ ያላቸውን መተማመን፣ የስርቆትና የጥቃት ድርጊቶች እንደዚሁም በምሽት በሰላም መዘዋወር መቻል አለመቻልን የተመለከቱ ጥያቄዎች ላይ ተንተርሶ የተሰራ ነው። በዳስሳው ጥናት ታዲያ ኢትዮጵያ ከአፍሪቃ በአምስተኛ ደረጃ ከዓለም ደግሞ በስልሳኛ ደረጃ ላይ ተቀምጣለች። የደቡብ ወሎ አቶ አያሌው ግን ጋሉፕ ያነጋገራቸው ሰዎች እውነቱን አልነገሩትም የሚል እምነት አላቸው። በምኖርበት አካባቢ ዝርፊያና ስርቆት ይታያል የሚሉት አቶ አያሌው በተለምዶ ባጃጅ ተብለው በሚጠሩት ሶስት እግር ተሽከርካሪዎች ሰው እንደሚታገትም በዋትሳፕ በኩል በላኩልም መልእክት ይናገራሉ። አንድ ሺህ ቀርቶ አንድ ሚሊዮን ሰዎች ቢያነጋግር የመንግስት ካድሬ የሆኑትና ለመንግስት ቅርበት ያላቸውን ከሆነ በትክክል መረጃ ሊያገኝ አይችልም፣ ሊሆንም አይችልም። እኔ ባለሁበት አካባቢ ዘረፋ እና ስርቆቱ በጣም የተጧጧፈበት አካባቢ ነው። አስፈላጊም ሲሆን በባጃጅ ሰው ይታገታል። መንገድ ላይ ወደ ገጠርም ሲወጣ ሆነ አካባቢው ላይ ይታገታል። እንደዛም ሲባል ደግሞ ቤት ይሰበራል። ያው ዘረፋ እናንትኑ የለም። ምንም ደህንነት የሚሰማን አካባቢ የለም ያለ አይመስለኝም። ጋሉፕ ዘገባውን ሲሰራ ለአንድ ሺህ ሰዎች በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ ቋንቋዎች ቃለ መጠይቅ ማድረጉን ገልጧል። እንደ አቶ አያሌ ሁሉ ስማቸውን ያልገለጡ ሌላ አስተያየት ሰጪ በጥናቱ የተካተቱ ሰዎች እውነቱን ስለመናገራቸው ጥያቄ አላቸው። እርሳቸው እንደሚሉት አዲስ አበባን ጨምሮ ከፍ ከፍ ባሉ ከተሞች በምሽት መንቀሳቀስ የሚታሰብ አይደለም። ምናልባት እነዚህ አንድ ሺህ ሰዎች ቃለመጠይቅ የተደረገላቸው ሰዎች ሆን ተብሎ ተመርጦ ካልሆነ በስተቀር ኢትዮጵያ ውስጥ በተለይ ከተማዎች ላይ ማለት ነው ከፍ ከፍ ያሉ ከተማዎች ላይ ሰላም አለ ማለት በጣም የሚገርም ነገር ነው። ምክንያቱም በተለይ አዲስ አበባ ላይ ማንኛውም ሰው ነው እስኪ እንደፈለግ ዘንቶ ለሊቱ ሲሄድ የሚያድረው ምክንያቱም ብዙ ሰዎች የተዘረፉበት አጋጣሚ አለ። በየጊዜው ጊዜው ህይወታቸውን እስከ ማጣት የደረሱበት ሁኔታ አለ። በተለይ ወደ ገጠሩ አካባቢ ላይ ያው የገጠሩ ማህበረሰብ ያን ያክል የሚያሰጋ ነገር ላይኖር ይችላል። ከተማ ላይ ግን በቃ ሙሉ በሙሉ እርግጠኛ ሆኜ መናገር የምችለው ሰላም አለ ብዬ አልወስንም። በበኩሌ በዋትሳፕ አስተያየታቸውን የላኩልን አንድ የኢትዮጵያ ነዋሪ 100 ፐርሰንት አገሩ ደህንነት አለው ለምሳሌ እኔ በኤርትራ አጠገብ በአዲግራት ስኖር 100 ፐርሰንት ነፃነት ይሰማኛል ብለዋል። በፌስቡክ ላይ አስተያየታቸውን የሰጡት ገብረስላሴ ጌታሁን በበኩላቸው አዲስ አበባ ለሊት ለሊት በየሰፈሩ ሰው አልባ ወይም ደካማ ያለበትን ቤት የሚሰርቅ ሌባ ለ ብለዋል። ሌላ አስተያየታቸውን የሰጡ ግለሰብ በተለይ በምሽት ለመንቀሳቀስ የሚያሰጋ ነገር እንደሌለ ይናገራሉ። በሰዓት ጊዜ ማለት ነው ያ ከምሽት የምናደርገው ጉዞ ወዲያም ሆነ ወደዚህም በፊትም ቢሆን አሁንም በቅርብ ጊዜ ሀገራችን እንዲያየነው ከሆነ ያው የሚያሰጋ ነገር የለም ማለት ነው። ሴቱም ሆነ ወንድም እንደልቡ ይንቀሳቀሳል። ምንም የሚፈራ ችግር የለም ማለት ነው እና በዚህ በኩል ያው ጥሩ ነው። በኢትዮጵያና ኬንያ ድንበር ላይ በምትገኘው ሞያሌ በሕክምና ሙያ የሚተዳደሩት ግለሰብ በከተማቸው አምሽቶ መንቀሳቀስ እንደማይቻል ይናገራሉ። ሞያሌ የምትገኘው በኢትዮ ኬንያ ቦርደር ላይ ነው እና እዚች ከተማ ላይ አብዛኛው ሕዝብ የሚኖረው ከኢትዮጵያ ብሔር ብሔረሰቦች የተሰባሰቡ ናቸው። አብዛኛው ጊዜ ረብሻ የሚነሳባት፣ ፖሊሶች ደግሞ ወንጀል የሚፈጽሙባት፣ ስደተኞችን ከኢትዮጵያ ወደ ኬንያ ገቡትን የሚዘርፉባት ከተማ ነች እና እዚህ ከተማ ላይ ማታ መንቀሳቀስ በፍጹም የማይቻልበት ሁኔታ ሳሌ አሁን የመንግስት ሰራተኛ ነኝ። በሕክምና ሙያኑ ማገለግለው እና አብዛኛዎችን ስታያቸው በተለይ ነጋዴዎች በከተማዋ ላይ ምንም አይነት መተማመን ስለሌላቸው እንደውም ከቅርብ ጊዜ ወዲህ ነጋዴዎቹ መሬታቸውን እየሸጡ ወደ መጡበት ቦታ የሚመለሱበት ሁኔታ ነው ያለው። በጋሉፕ ጥናት መሰረት አልጄሪያ፣ ሩዋንዳ፣ ሞሮኮ እና ግብፅ ለዜጎቻቸው ደህንነት የተሻሉ ተብለው የተሻለ ደረጃ ተሰጥቷቸዋል።